አውሮፓና ጀርመን ከሊቢያ የባህር ዳርቻ ከተነሱ ቀናት አልፈዋል። የሜዲትራኒያንን ባህር አቋርጠው አውሮጳ መድረስ ዋነኛው ዓላማቸው ነበረ። በአነስተኛና ለንቋሳ ጀልባ ሲጓዙ የአውሮጳ ህብረት ደቡባዊ ድንበር በሆነችው በኢጣሊያ የውሃ ክልል አቅራቢያ በስፓኝ በጎ አድራጊ ድርጅት መርከብ ከመስጠም የዳኑት አፍሪቃውያን ስደተኞች። እነዚሁ ስደተኞች በስፓኙ ፕሮአክቲቫ ኦፕን አርምስ በተባለው ግብረ ሰናይ ድርጅት ስር በሚንቀሳቀሰው ኦፕን አርምስ መርከብ ላይ መዋል ማደር ከጀመሩ ዛሬ 19 ቀን ሆናቸው። ባለፈው ሳምንት መርከቢቱ በኢጣሊያ ደሴት ላምፔዱዛ አቅራቢያ መልህቋን እንድትጥል ኢጣሊያ መፍቀዷ፣ ስድስት የአውሮጳ ህብረት አባል ሀገራትም ስደተኞቹን ለመውሰድ ፈቃደኝነታቸውን መግለጻቸው ሲሰማ ለጊዜውም ቢሆን እፎይታ አስገኝቶ ነበረ። ይሁንና የኢጣሊያ የሀገር ውስጥ ጉዳይ ሚኒስትር ማቴዎ ሳልቪኒ ሀያ ሰባት ህጻናት ስደተኞች ብቻ እንዲገቡ በመፍቀድ የተቀሩት ወደ ስጳኝ ይሂዱ በሚለው ግትር አቋማቸው መጽናታቸው ግራንድ አጋባ ነው። በዚህ መካከል መርከቧ ውስጥ በአስቸጋሪ ሁኔታ ለመቆየት የተገደዱት ስደተኞች ለተለያዩ አካላዊና ስነ ልቦናዊ ችግሮች መዳረጋቸውን የመርከቧ ሰራተኞች ይናገራሉ። የመርከቢቷ የበላይ ኃላፊ አናቤል ሞንትስሚር ትናንት እንዳሉት ጭንቀትና ተስፋ መቁረጥ ውስጥ ያሉት ደግሞ ራሳቸውን ወደ ባህር እየወረወሩ ነው።

18 ቀናት ሆነን ማለት ነው። ስደተኞቹ የትውልድ ስፍራቸውን ለቀው ብዙ ውጣ ወረድ አሳልፈው ባህር ላይ ህይወታቸውን ለአደጋ አጋልጠው ከጭካኔም ተርፈው እዚህ ከደረሱ 19 ቀናት ሆነን። በዚህ ጊዜ ውስጥም ያልሆነ ነገር የለም። ከባድ ማዕበል፣ ራስ መታት፣ ማስመለስ፣ አለመረጋጋት፣ ፍርሃት፣ ስጋት፣ ድንጋጤ፣ ውጥረት ደርሶ አይተናል። ተስፋ ቆርጠው ራሳቸውን ወደ ባህርም የወረወሩ አሉ። ከዚህ ሌላ ምን እንዲሆን ትፈልጋል ትፈልጋላችሁ ምን ሊሆን ይችላል ባለፈው ሳምንት መጨረሻ ባህር ዘለው ከገቡት ሌላ ዛሬም ሌሎች ስደተኞች ተመሳሳይ ሙከራ ማድረጋቸውን ኦፕን አርምስ አስታውቋል አውሮፓ መድረስ ተመኝተው ጫፏ የተጠጉትን ኦፕን አርምስ መርከብ ውስጥ ተፋፍገው የሚገኙትን 107 ስደተኞች ኢጣሊያ አፈሯን የመርገጥ እድል አልሰጠቻቸውም የኢጣሊያ ጭካኔ ሲበረታ እስፓኝ ብትርቅም መርከቢቷን ወደቦቿ ለማሳረፍ ባለፈው ሳምንት መጨረሻ እሽታዋን ገልጻ ነበረ። በመጀመሪያም ደቡብ ምዕራብ ወደቧን አልጀሲራስን ነበር የፈቀደችው። የመርከቧ ባለቤት ፕሮአክቲቫ ኦፕን አርምስ ግን እጅግ ሩቅ ነው ሲል ሳይቀበለው ቀርቷል። እስፓኝ በዚህ ሳትወሰን ሌላ አማራጭም አቅርባ ነበረ። ከላምፔዱዛ በስተ ምዕራብ 1000 ኪሎ ሜትር ርቀት ላይ ወደሚገኘው ማዮካ እንዲሄድ ይህ አማራጭም በፕሮአክቲቫ ተቀባይነት አላገኘም። ግብረ ሰናዩ ድርጅት በዋና ሊደረስ በሚችል ርቀት ላይ ያለችው ኢጣሊያ አጠገብ ሆነን ለምን በአስቸጋሪ የአየር ጸባይ ቀናት የሚወስድ ጉዞ እናደርጋለን ሲል ሞግቷል። የመርከቢቱ የበላይ ኃላፊ አናቤል ሞንትስሚር ጉዞ አስቸጋሪ፣ ለስደተኞቹም ከባድ እንደሚሆን አሳስበው ስደተኞቹ በሰብአዊነት ኢጣሊያ እንዲገቡ እንዲፈቀድላቸው ጥሪ አቅርበው ነበረ። አሁን በሰብአዊ ደረጃ ጥሪ አቀርባለሁ። ስለ ሕጋዊ ጉዳይ አይደለም የምናገረው። እነዚህ ሰዎች በሙሉ ደህንነቱ በተጠበቀው 800 ሜትር ርቀት ላይ በሚገኘው ወደብ ነው መውረድ ያለባቸው። ከ19 ቀናት በኋላ ከእነዚህ ሰዎች ጋር ተጨማሪ አምስት ቀናት በመርከብ ተጓዙ ነው የምትሉን? በሰብአዊነት ጥሪ አቀርባለሁ። ተጨማሪ አምስት ቀናት መቆየት አይችሉም። መሬት መርገጥ አለባቸው፣ ሰዎች ናቸው። ኦፕን አርምስ ይህን ሰብአዊ ጥሪውን ቢያስተላልፍም ኢጣሊያ በእንቢተኝነቷ እንደጸናች ነው። የሀገር ውስጥ ጉዳይ ሚኒስትሩ ማቴዎ ሳልቪኒ ስደተኞቹ ላምፔዱዛ እንዳይወርዱ ለምን እምቢ ይላሉ ተብለው ሲጠየቁ ሞኝ መሰል ናችሁ ወይ ሲሉ ነበረ የመለሱት በፍጹም አልፈቅድም። ይገርመኛል ሁሉም ለምን ኢጣሊያ ኢጣሊያ ብቻ እንደሚሉ። የፈረንሳይ፣ የስፓኝ፣ ጀርመን፣ ኖርዌይ፣ የእንግሊዝ የስፓኝ ወደቦች ክፍት ናቸው። ጥሩና ደጎች ናቸው። ሆኖም የለም ሁሉንም ህጻናት ያልሆኑ ህጻናቶች ያልታመሙ ታመዋል እያሉ ኢጣሊያ ይመጣሉ። ጥሩዎች ነን ቸር ክርስቲያንም ነን ግን ሞኞች አይደለንም። ሳልቪኒ ኦፕን አርምስ የስፓኝ ወደቦች ላለመሄድ ርቀታቸውን ምክንያት ማድረጉንም አልተቀበሉም። ባህር ላይ 18 ቀናት ለቆየው ለዚህ የስፓኝ መርከብ ስፓኝ ክፍት ወደብ አላት። ለምን ስፓኝ አይሄዱም? ጠርታችሁ አናግሯቸው፣ ለምን ስፓኝ እንደማሄዱ ምክንያቱ። ይህ የፖለቲካ ትግል ነው። ታውቃለህ፣ 18 ቀናት ኢቢዛና ፎርሜንታራ ቢያንስ ሶስት ጊዜ ሄደው መመለስ ይችሉ ነበር። ሁለት ወደቦቿን ሜዲትራኒያን ባህር ላይ ለ19 ቀናት ለመቆም ለተገደደው ለኦፕን አርምስ መርከብ ክፍት ማድረጓን ያሳወቀችው ስፓኝ ስደተኞቹ ኢጣሊያ እንዳይገቡ በጽኑ የከለከሉትን ማቴዎ ሳልቪኒን በእጅጉ ኮንናለች። የስፓኝ ተጠባባቂ መከላከያ ሚኒስትር ማርጋሬታ ሮቤልስ የሳልቪኒን እርምጃ አሳፋሪ ብለውታል። ኦፕን አርምስን በተመለከተ ማለት የምችለው የተለያዩ የአውሮፓ ሕብረት አባል ሀገራት ኦፕን አርምስ መርከብ ላይ የሚገኙትን ስደተኞች ለመቀበል ከተስማሙና የኢጣሊያም ፍርድ ቤቶች መርከቧ በኢጣሊያ ወደቦች ሰዎችን እንደምታወርድ ከወሰኑ በኋላ ሚስተር ሳልቪኒ በተለይ ለምርጫ ምክንያታቸው ሲሉ በጣም ቀላሉን የአውሮፓ ሕብረትን የጋራ አሰራር ጥሰዋል። በዚህም የሰዎችን ሕይወት ለአደጋል አጋልጠዋል። እንደሚመስለኝ ሳልቪኒ በኦፕን አርምስ ላይ የፈጸሙት ለሰብአዊ ፍጡር በአጠቃላይ አሳፋሪ ነው። ሎ ርስ ና ቨርጎንዛ ፓራ ላ ሁማኒዳ ን ሱ ኮንጆንቶ መርከቧም ሆነች ስደተኞቹ እስፓኝ መሄድ አይችሉም ያለው ኦፕን አርምስ ከዚህ ቀደም ጀርመናዊቷ የመርከብ ካፕቴን እንዳደረገችው የላምፔዱዛን ኬላ በኃይል ጥሶ ማለፍ ምናልባት የመጨረሻው አማራጭ ሊሆን ይችላል እስከ ማለት ደርሶም ነበረ። 107 ስደተኞችን ያሳፈረችው የስፓኙ የኦፕን አርምስ መርከብ ኢጣሊያ ወደብ ላምፔዱዛ እንዳትደርስ መከልከሏን ክፉኛ ከተቹት መካከል የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን በምህፃሩ ዩኤንኤችሲአር ይገኝበታል። የድርጅቱ ቃል አቀባይ አንድሬ ማሀኪክ ችግሩ እዚህ ደረጃ ላይ ሊደርስ ባልተገባም ነበረ ሲሉ ወቅሰዋል። ከመስጠም የዳኑ ሰዎች የፖለቲካ ነጥብ ለማስመዝገብ ለማግኘት ሲባል ሊታገቱ አይገባም። አሁን ሁኔታው አሳዛኝ ነው። እዚህ ደረጃ ላይ ሊደርስም አይገባም። ከመስጠም የዳኑት ሰዎች ለበርካታ ወራት ሊቢያ በቆዩበት ወቅት አሰቃቂ በደሎች ተፈጽሞባቸዋል። ስድስት የአውሮፓ ሕብረት አባል ሀገራት እነርሱ ከመርከቢቱ ከወረዱ በኋላ ለመቀበል ፈቃደኝነታቸውን ገልጸዋል። አሁን ቀላሉ ነገር እነርሱን በደህንነት ወደ የብስ ማምጣት ነው። ስደተኞችን አላስገባም በማለታቸው ትችት የተፈራረቀባቸው ሳልቪኒ ዛሬ ማምሻውን ስልጣናቸውን እንደሚለቁ ካሳወቁት ከኢጣሊያው ጠቅላይ ሚኒስትር ጁሴፔ ኮንቴን በኩል ሌላ ወቀሳ ቀርቦባቸዋል። በፖለቲካ ቀውስ ውስጥ የምትገኘው የኢጣሊያ ጠቅላይ ሚኒስትር ኮንቴ ዛሬ ለኢጣሊያ ምክር ቤት እንደተናገሩት ስልጣን የሚለቁት የተጣማሪው መንግስት አካል የሆነው የቀኝ ክንፉ የሊግ ፓርቲ መሪ የሀገር ውስጥ ጉዳይ ሚኒስትሩ ማቴዎ ሳልቪኒ ጥምረቱን በማኮሰሳቸውና ለግል የፖለቲካ ጥቅማቸው ሲሉ የሀገሪቱን መጣኔ ሀብት አደጋ ላይ በመጣላቸው ነው። ውሳኔዎቻቸውም ሀገሪቱን አደጋ ላይ እየጣሉ የፖለቲካና የፋይናንስ አለመረጋጋትንም ሊያስከትሉ የሚችሉ ናቸው ሲሉ በምሬት ተናግረዋል። ኢጣሊያን የሚመሩት ተጣማሪ ፓርቲዎች አባል ያልሆኑት ኮንቴ ዛሬ ማምሻውን የስራ መልቀቂያ ደብዳቤያቸውን ለሀገሪቱ ፕሬዚዳንት ሰርጂዮ ማታሬላ ያቀርባሉ ተብሎ ይጠበቃል። ማታሬላም ኮንቴ በስልጣናቸው ላይ እንዲቆዩ ይጠይቋቸዋል ተብሎ ይገመታል፤ ወይም መልቀቂያቸውን ተቀብለው ሌላ መሪ አማራጭ ጥምረት ይዞ መቅረብ መቻል አለመቻሉን ይመረምራሉ። ይህ ሁሉ ካልተሳካ ግን ማታሬላ ፓርላማውን በትነው የፊታችን ጥቅምት አጠቃላይ ምርጫ ይጠራሉ ተብሎ ይጠበቃል። የኢጣሊያ የፖለቲካ ቀውስ እዚህ ደረጃ ላይ በደረሰበት በዛ ለት ከዚህ ቀደም ስደተኞችን ለጫነው ለኦፕን አርምስ አጃቢ መርከብም እልካለሁ ያለችው ስፓኝ አዲስ ተስፋ ሰጥታለች። ስደተኞቹን አሳፍራ የምትወስድበት የባህር ኃይል ተቆጣጣሪ ጀልባ ማምሻውን ወደ ላምፔዱዛ ልትልክ መሆኑ ተሰምቷል። ጀልባው ከሶስት ቀናት ጉዞ በኋላ ላምፔዱዛ ይደርሳል ተብሏል። ይህ ታዲያ ለስደተኞቹ የመጨረሻው አማራጭ መፍትሄ ይሆን? አብረን የምናየው ይሆናል። ሂሩት መለሰ ነኝ። ደህና ቆዩን።